ሆቴሉ አሁን ታድሷል። ግድግዳውን የበሳሳው ጥይት ፈለግ አሁን ደብዝዞ ይልቁንም አዲስ በተቀባው ቀለም በመድመቁ ባለፈው ግንቦት ወር የደረሰውን ጥቃት ሸፍኖታል። ሀሽማት ሀቢብ የውጭ ሀገር ዜጎች በሚያዘወትሩት የታወቀው ሆቴል ላይ በወቅቱ ጥቃት ሲደርስ በስፍራው ነበር። ከጥቂት ጓደኞች ጋር በሆቴሉ መናፈሻ ስፍራ ከታች ተቀምጬ ነበረ። ለምሽቱ ትርኢት ከመጣው ዘፋኝ ጋር ሰላምታ እንደተለዋወጥን ተኩስ ሰማሁ። የሚተኩሰው ከላይ ነው። የጥበቃ ሰራተኞች የአጸፋ ተኩስ ከፈቱ። ጓደኞቼ እንደዚያ ከፊት ለፊት ተቀምጠው ነበር። ሁሉም ተገደሉ። ግንቦት 15 ቀን 2007 ዓ ም ፓርክ ፓላስ ሆቴል በማዕከላዊ ካቡል የሚገኝ ብቻ ሳይሆን የውጭ ዜጎች የሚያዘወትሩት ስፍራ ነው። በመናፈሻ ስፍራው በየምሽቱ አንድ ታዋቂ አፍጋናዊ ዘፋኝ ዝግጅቱን ያቀርባል። በዚያች የግንቦት ዕለት ግን የተለመደው አልተከናወነም። ሆቴሉ በትልቅ ግንብ ከመታጠሩ በተጨማሪ ጠንካራ ጥበቃ ይደረግለታል። በዚያች ቀን ግን አንድ ሰው መሳሪያውን ሰውሮ ገብቷል። በመጀመሪያው ፎቅ በመመገቢያ አዳራሹ የሚገኙት ላይ ጥይቱን አዘነበው። ቀጠለና እና ሐሺም ወደ ተቀመጡበት መናፈሻ አፈሙዙን አዙሮ አርከፈከፈው። የከበቡት ፖሊሶችም አልቀረላቸውም። ሀሽም ቀጠለ። ገዳዩ ወዲህና ወዲያ እየተዘዋወረ ነው የሚተኩሰው። ሰው ሰዓቱ ረዥም ነበረ። ምግብ ቤት በተቀመጡት እንግዶችና በእቃው ላይ ይተኩሳል። መሬት ላይ ተኛን። አንዳንዶች ጀርባቸው ላይ ተመተዋል። ጥይቱ ከአውቶማቲክ ጠመንጃው ነው የሚወጣው። እንዲህ አይነቱ መሳሪያ ያለው ደግሞ ፖሊስ ብቻ ነው። ትርምሱ አምስት ሰዓታትን ወስዷል። በጥቃቱም 14 ሰዎች ተገልለዋል። ፓርክ ፓላስ ሆቴል ላይ የደረሰው ጥቃት ካቡል ከምታስተናግዳቸው በርካታዎች አንዱ መሆኑ ነው። የተባበሩ መንግስታት ድርጅት እንደሚለው ከጥር ወር አንስቶ ባሉት ስድስት ወራት ብቻ ታሊባን 239 ጥቃቶችን በመላው አፍጋኒስታን ፈጽሟል። ከዚያ መካከል 12 ከባድ ጥቃቶች የደረሱት ካቡል ውስጥ ነው። በዚያ ላይ ደግሞ ራሱን እስላማዊ መንግስት የሚለው ቡድን ተጨማሪ በርካታ አጥፍቶ ጠፊ ጥቃቶችን ለማድረስ ይፈልጋል። ቡድኑ ባለፉት ጥቂት ወራት አፍጋኒስታን ውስጥ ራሱን ለማቋቋም ሲሞክር ቆይቷል። ይህ ሁሉ ሀሽማት ሀቢብን ጨምሮ በርካቶችን ግር ያሰኘ ጉዳይ ሆኗል። ካቡልና አካባቢው የታሊባን ግዛት ነው። ወደ ካንዳር በሚወስደው ጎዳና ላይ መሬት አለኝ። ባለፈው ዓመት በተደጋጋሚ ወደዚያ ሄጄ ነበር። አሁን ግን መጠንቀቅ ይሻለኛል። ወጣቱ ደራሲ ታቂ ባለፈው ታህሳስ ወር አንድ የቲያትር ስራውን ለማቅረብ በተገኘበት የፈረንሳይ ትምህርት ቤት ላይ ከደረሰው ጥቃት ለጥቂት ተርፏል። ጸጥታን በተመለከተ ከዚያ ወዲህ የታየ ለውጥ የለም። የአጥፍቶ ጠፊ ጥቃቶች ይደርሳሉ፣ ቦምቦችን መኪናዎች ላይ ያቃጥላሉ፣ በመንገድ ላይ ፈንጂ እያጠምዳሉ። ሆኖም ግን ታሊባን አንድም ክፍለ ሀገር በቁጥጥር ስር ማድረግ አልቻለም። እናም በዚህ ዓመት ጸጥታን በሚመለከት ምንም የተለወጠ ነገር የለም። ታቂ የሁለት ልጆች አባት ነው። ከነ ቤተሰቡ በየዕለቱ እንደ ጦር ሜዳ ተኩስ በማይጠፋበት አካባቢ ይኖራል። በከፍተኛ ሁኔታ የታጠቁ ወታደሮችንና በመሳሪያ የተከበቡ አጥሮችን መመልከት፣ ረዥም ሰዓታት የሚፈጁ የደህንነት ፍተሻዎችን ጠብቆ ማለፍ፣ እንዲሁም ከርቀት የቦምብ ፍንዳታዎችን መስማት ለምደዋል። ያም ሆኖ ግን ታቂ የተዳከመው የአፍጋኒስታን የኢኮኖሚ ሁኔታ ህዝቡን ተስፋ አስቆርጦ ትግስቱን እንዳያሳጣው ይሰጋል። በጣም የሚያሳዝነኝ የኢኮኖሚው ይዞታ እየከፋ መምጣቱ ነው። ህዝቡ ከእንግዲህ ከዚህ በላይ ታገስም ብዬ ይፈራለሁ። ምክንያቱም እንደምታየው ቤተሰቡን እንኳን መመገብ አልቻለም። ብዙዎች የሚረዳቸው እንዳጡ ማየት ይቻላል።